የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 8 2016 ዓ ም ዝግጅታችን ጀመረ። በማህበራዊ ሚዲያዎች የሚለቀቁ የተሳሳቱና ጥላቻ ቀስቃሽ መረጃዎች በንጹሐን ዜጎች ላይ ጉዳት እያደረሱ ነው። በጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት ዋነኛ መሳሪያ ያደርጉታል። ማህበራዊ ሚዲያ የሰማችሁት በአውስትራሊያ በሚገኘው ኩዊንስላንድ የቴክኖሎጂ ዩኒቨርሲቲ የዶክትሬት ድግሪውን እየተማረ የሚገኘውንና በጥላቻ ንግግሮች ዙሪያ በርካታ ጥናቶችን ያካሄደውን ዳግማ አፈወርቅን ነው። ማኅበራዊ ሚዲያዎች በተለይም በግጭቶች ወቅት የሚያሳድሩትን ተጽዕኖ አስመልክቶ ዘገባ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁን ማመሸው ማመሻው አስማማው አየነው ነኝ። ንጉሡ ታምሬ ከስቱዲዮ ቅንብሩን ይመራልናል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጣይ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ ክቡራትና ክቡራን፣ ከቅዳሜ ምሽት ዜና ጋር እንግዳወልድ ነኝ። የቀድሞው የእግር ኳስ ኮከብና የላይቤሪያው ፕሬዚደንት ጆርጅ ዌያ በድጋሚ በተደረገው ተቀራራቢ ፕሬዚደንታዊ ፉክክር በተቃዋሚው መሪ ጆሴፍ በዋካይ መሸነፋቸውን አምነዋል። ከግል ፍላጎት ይልቅ ብሔራዊ ጥቅምን ማስቀደሚያው ሰዓት ነው ሲሉ ጆርጅ ዌያ ተናግረዋል። በመጠናቀቅ ላይ ባለው ድምፅ ቆጠራ ጆሴፍ በዋካይ 51 በመቶ ድምፅ ማግኘታቸው ታውቋል። ዛሬ ምሽት በወጣው ውጤት መሠረት የመጨረሻው ባይሆንም በዋካይ እየመሩን ነው። ከዛ የሚበልጥ ድምፅ ማግኘት አንችልም ሲሉ ውያ ትናንት ምሽት በአገሪቱ ብሔራዊ ሬዲዮ መናገራቸውን የኤኤፍፒ ዘገባ አመልክቷል። ፓርቴ ሲዲሲ ምርጫውን ተሸንፈዋል፣ ላይቤሪያ ግን አሸንፋለች ብለዋል ወያ። የ78 ዓመቱ ጆሴፍ በዋካይ ከስድስት ዓመታት በፊት በተደረገው ምርጫ በጆርጅ ወያ ተሸንፈው ነበር። ማክሰኞ በተደረገው የድጋሚ ምርጫ ከተሰጠው ድምፅ 99.5 በመቶ መቆጠሩን እና ጆሴፍ በዋካይ በ28000 ድምፅ እየመሩ እንደሆነ የምርጫ ኮሚሽኑ አስታውቋል። ቤተሰቦቻቸው በሱዳን የሚካሄደውን ጦርነት ሸሽተው ቻድ የገቡ በሺህ የሚቆጠሩ ሕፃናት ከፍተኛ የተመጣጠነ ምግብ እጦት እንደገጠማቸው ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ አስታውቋል። ከሱዳን ጎረቤት አገራት ሁሉ ቻድ የበለጠ የሱዳን ፍልሰተኞችን ተቀብላ በማስተናገድ ላይ ነች። በያዝነው የፈረንጆች ወር የመጀመሪያ ሳምንት ብቻ ስምንት ሺህ ሰዎች ከሱዳን ወደ ቻድ ገብተዋል። ቻድ በአሁኑ ወቅት ዘጠኝ መቶ ሺህ ሱዳናውያንን በማስተናገድ ላይ ነች። በዳርፉር ክልል ግጭቱ በማየሉ ባለፉት ጥቂት ሳምንታት የፍልሰተኞቹ ቁጥር ሊጨምር ችሏል። ድንበር የለሹ የሐኪሞች ቡድን እንዳስታወቀው ዕድሜያቸው ከአምስት ዓመት በታች ከሆኑት ሕፃናት ውስጥ 13.6 በመቶ የሚሆኑት የተመጣጠነ ምግብ እጦት ይታይባቸዋል ቡድኑ 14,000 የሚሆኑትን መርዳቱን 3,000 የሚሆኑት ደግሞ አስጊ ሁኔታ ውስጥ በመሆናቸው በሆስፒታል እንዲቆዩ መደረጉን አስታውቋል በሱዳን እየተካሄደ ባለው ጦርነት 10,400 የሚሆኑ ሰዎች ሲገደሉ 4.8 ሚሊዮን ሰዎች የሀገር ውስጥ ተፈናቃይ ሆነዋል 1.2 ሚሊዮን የሚሆኑት ደግሞ ወደ ጎረቤት ሀገራት ሸሽተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ሺፋ ሆስፒታል ውስጥ ያሉ ታካሚዎችና ሠራተኞች ለቀው እንዲወጡ ትዕዛዝ አላስተላለፍኩም ብትልም ከጥቂት ታካሚዎችና ሠራተኞች በስተቀር ሌሎች ሰዎች ለቀው መውጣታቸው ተዘግቧል። ደህንነቱ በተጠበቀ መንገድ ሰዎች ከሆስፒታሉ እንዲወጡ መርዳት እንደምትሻ ለሆስፒታል ዲሬክተሩ መግለጿን እስራኤል አስታውቃለች። የኤፍፒ ዜና ወኪል በበኩሉ እስራኤል ሰዎች ከሆስፒታሉ ለቀው እንዲወጡ የአንድ ሰዓት ጊዜ ብቻ ሰጥታ ነበር ሲል ዘግቧል። ሁለቱ ተቃራኒ ሪፖርቶች እየተሰሙ ባለበት ሁኔታ ታካሚዎች፣ ሰራተኞችና በሆስፒታሉ ተጠልለው የነበሩ ተፈናቃዮች ዛሬ ቅዳሜ ጥለው መውጣታቸው ተነግረዋል። መንቀሳቀስ የማይችሉት ታካሚዎች ብቻ ከጥቂት ሰራተኞች ጋር መቅረታቸው ታውቋል። በጋዛ ትልቁ ሆስፒታል ከሆነው ሺፋ ሆስፒታል ሰዎች ለቀው እንዲወጡ ትዕዛዝ አለማስተላለፉን የእስራኤል መከላከያ ኃይል አስታውቋል። በሆስፒታሉ ምድር ስር የሐማስ ታጣቂዎች ተደብቀዋል ስትል እስራኤል ትከሳለች። ይህ በእንዲህ እንዳለ በፍልስጤማውያኑ ፕሬዚደንት መሐሙድ አባስ ፋታህ ፓርቲ ውስጥ የነበሩ አምስት ተዋጊዎች በእስራኤል የአየር ጥቃት መገደላቸውን የፍልስጤማውያን ቀይ ጨረቃ እና የፋታህ ፓርቲ ምንጮች አስታውቀዋል። በዌስት ባንክ የተፈጸመው የአየር ጥቃት ያልተለመደ መሆኑ ተነግሯል። በሌላ በኩል እስራኤል በሐማስ ላይ በምታደርገው ጦርነት ምክንያት የጀርመኑና የቱርኩ መሪዎች ኃይለ ቃል ተለዋውጠዋል። የጀርመኑ ቻንስለር ኦላፍ ሾልዝ እስራኤል ራሷን የመከላከል መብት አላት ሲሉ፣ የቱርኩ ፕሬዝደንት ሬጀፕ ታይፕ ኤርዶዋን በበኩላቸው እስራኤል የምታካሄደውን ወታደራዊ ዘመቻ እንድታቆም ጠይቀዋል። በመጨረሻም አድማጮች፣ የዮርዳኖሱ የውጭ ጉዳይ ሚኒስትር እስራኤል በሐማስ ላይ የምታካሄደውን ጦርነት በፍልስጤማውያን ላይ የተፈጸመ ግልጽ ጥቃትና የጦር ወንጀል ሲሉ ገልጸው ሰፊውን የመካከለኛው ምስራቅ ክልል እንዳያዳርስ ስጋት ደቅነዋል ብለዋል። አይማን ሳፋዲ እስራኤል ጋዛን ከበባ ውስጥ በማቆየት እንዲሁም ምግብ፣ ውሃ እና መድኃኒት እንዳይገባ በማድረግ የጦር ወንጀል ፈጽማለች ብለው መናገራቸው በሁለቱ ሀገራት መካከል ያለው ግንኙነት እየተበላሸ መምጣቱን አመላካች ነው ሲል አሶሴትድ ፕሬስ ዘግቧል። እስራኤል ለዮርዳኖሱ የውጭ ጉዳይ ሚኒስትር አስተያየት መልስ አልሰጠችም። ባህሬን ውስጥ በመካሄድ ላይ ባለና በጸጥታ ጉዳዮች ላይ ባተኮረ ጉባኤ ላይ የተናገሩት አይማን ሳፋዲ የእስራኤል ጦርነት ከጋዛ ብቻ ሳይሆን ለቀጠናው በአጠቃላይ የሚያስከትለውን አደጋ በተመለከተ ሁሉም በግልጽ ሊናገር ይገባል ብለዋል። ይህ ራስን መከላከል ሳይሆን ግልጽ ወረራ ነው ሰለባዎቹም ንጹሐን ፍልስጤማውያን ናቸው ሲሉ አክለዋል የውጭ ጉዳይ ሚኒስትሩ። አድማጮች፣ የምሽቱ ዜና በዚህ ተጠናቋል። ዜናውን ያሰማችሁ እንግዲህ ወልዴነኝ። መልካም ምሽት እንግዲህ ወልዴ ለዓለም ዜናዎቹ አመሰግናለሁ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮጵያ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 8 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሑድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ከዚህ ቀደም የተላለፉ ሁለት ፕሮግራሞችን በድጋሚ እናስደምጣችኋለን። አሁን ለሰዓቱ ወደ ያዝነው የመጀመሪያው ቅንብር እንለፍ። ከእስራኤል ሐማስ ጦርነት ጋር ተያይዘው የሚሰራጩ ሐሰተኛ መረጃዎች፣ ምስሎችና ቪዲዮዎች ለግለሰቦች ብቻ ሳይሆን ለመንግስታትም ለተቋማትም ትልቅ የራስ ምታት ሆኗል። ለምሳሌ ኢምፒቲ ፕሌስ አጭር ፊልም ላይ የፊልም ተዋናዩ በመዋኛ ገንዳ ውስጥ በተሞላ የውሸት ደም የሚመስል ነገር ውስጥ ሲንሳፍፍ የሚያሳይ ምስል በሁለቱም የእስራኤልና የፍልስጤም ደጋፊዎች አሁን እንደተፈጸመ ተደርጎ ሲዘዋወር ነበር። በሺዎች የሚቆጠሩ ሰዎችም አጋርተውታል። ማህበራዊ ሚዲያ ለጦርነት መቀስቀሻና ማነሳሻ አድርጎ መጠቀሙ ኢትዮጵያ ውስጥ ባሉ ግጭቶችም በስፋት እየተፈጸመና በሰዎች ሕይወት ላይም ጭምር ከፍተኛ ጉዳት እያደረሰ ያለ ሁኔታ ነው። አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም ባወጣው ሪፖርትም ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። ለዚህም በተለይ ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉን አመልክቷል። የአሜሪካ ድምፅ ያነጋግራቸው የማህበራዊ ሚዲያ አጥኞችና ተመራማሪዎችም ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆኑን አመልክተዋል። ፌስቡክ እንደ አውሮፓን አቆጣጠር በ2021 በኢትዮጵያ የሚሰራጩ የተሳሳቱ መረጃዎችን ለማስቀረት በኢትዮጵያ የሚነገሩ አራት ዋና ዋና ቋንቋዎች የሚሰራጩ የጥላቻ ንግግሮችን የሚለይ ቴክኖሎጂ መፍጠሩን ቢያስታውቅም ሀሰተኛና የጥላቻ ንግግሮች በተቋሙ መሰራጨት መቀጠላቸውንና ግጭቶችን እያባባሱ መሆኑን አመልክተዋል። ስመኝሽ የቆየ ከባለሙያዎች ጋር ቆይታ አድርጋ ያሰናዳችው ዘገባ እንደሚከተለው ታስደምጣችኋለች። ባለፉት አምስት ዓመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሀሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የፌስቡክ ማህበራዊ ድህረ ገጽ ኢትዮጵያን ለግጭትና ለአመፅ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራውን እርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ አማርኛ፣ ኦሮምኛ፣ ሶማሌኛና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው ፌስቡክ እንደ አውሮፓያን አቆጣጠር ከግንቦት እስከ ጥቅምት ሁለት ሺ ሀያ አንድ ዓ ም ባለው ጊዜ ብቻ ከዘጠና ሁለት ሺ በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን ከነዚህም ውስጥ ዘጠና ስምንት ከመቶ የሚሆኑትን ራሱ ፌስቡክ መለየት መቻሉን አስታውቆ ነበር። ይህንን የፌስቡክ መግለጫ ተከትሎ በለንደን የሚገኙ ፎክስ ግሎቭ እና ግሎባል ዊትነስ የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት ፌስቡክ እንዳለው ኢትዮጵያ ውስጥ የሚሰራጩ ሀሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆን ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩ እና በማንነት ላይ ያተኮሩ አስራ አራት ጥቃት ቀስቃሽ ማስታወቂያዎችን ለፌስቡክ ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረውና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግማ ፈወርቅ አሁንም የጥላቻ ንግግር በብዛት እናያለን፣ ግን ጠፉ ይላል ፌስቡክ ሶ ይህንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያደረግነው ምንድን ነው? የጥላቻ ንግግሮችን ከራሱ ከፌስቡክ ላይ ከዚህ በፊት በኢትዮጵያ የፌስቡክ ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው ሶስቱ ብሔሮች ላይ የተነገሩትን ነው። በአማራ በኦሮሞ እና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን፣ ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይይዛለሁኝ፣ በቴክኖሎጂ ያጠፋለሁ ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ አስራ አራት የሚሆኑ ማስታወቂያዎች ናቸው በአጠቃላይ የለቀቅናቸው ሁሉንም አፕሮቭ አድርጓቸዋል የፌስቡክ ሲስተም እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው ፌስቡክ ያለው አይነት ቴክኖሎጂም ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው እንደ አውሮፓያን አቆጣጠር ከ2019 አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውን እና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ህብረትም እንደ አውሮፓያን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱ ና የጥላቻ ንግግሮች ዙሪያ በአካሄደው ጥናት አመልክቷል በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረጃዎችና፣ በሐሰት የተቀነባበሩ ምስሎች፣ ከአውድ ውጭ ጥቅም ላይ የዋሉ መረጃዎችና ዘር ማጥፋትን፣ አመፅን፣ ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል። በጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት እነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል። ማህበራዊ ሚዲያ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ። ስለዚህ የበለጠ ግጭቱም እንዲስፋፋ፣ ጦርነቱ እንዲቀጥል፣ በተለይ ደግሞ ንጹሐን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ነው። የሚያየ ነው። እሱን ነው። በማህበራዊ ሚዲያ ላይ ሐቅን በማጣራት ሙያ ላይ የተሰማራችሁና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ርሆቦት አያሌው የጥላቻ ንግግሮች በፌስቡክ ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ እየዋሉ በሚገኙት ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች። እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ ዓላማዎች ነው የሚሰራጩት። እነዚህን መረጃዎች በተለይ ሀሰተኛ መረጃዎች እና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸውም፣ በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማድረግ ትልቅ ፖቴንሻል አላቸው። አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች ከዛም ውጭ ደግሞ እንዲሁ ኦሮሚያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ ከዛ በተጨማሪ ግን በጣም ብዙ የእያንዳንዱን ሰው ቤት ነው የሚያንኳኳው ብዙ አካባቢዎች ላይ ጥቃት ሊደርስባቸው ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ ወይም አንዳንድ አካባቢዎች ላይ በስራ አጋጣሚ ሲሄድ ያሳማዋቸው ማለት ነው። ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሀሰተኛና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው? ለሚለው ሮህቦት ታስረዳለች። አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ኤአይ በምንለው ነው በብዛት የሚመራው። ይሄ ምንድን ነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናደርጋቸውን እንቅስቃሴዎች በማጥናት የእኛን አስተሳሰብ እንደሚያውቀው ነው ማሽኑ የሚረዳው ከዛ ደግሞ ምን ማየት እንዳለብን ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና መንገዶችን ይጠቀማል። አንደኛው የእኛ ላይክ እና ሪያክሽን ሚኒመም ሶስት መቶ ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸውን መረጃዎች ራሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎችን ኢንተረስት በተረዳ ቁጥር እነሱም እዛው አካባቢ ስለሚኖሩ ወይም ደግሞ እዛ ሀገር ውስጥ ኢትዮጵያ ላይ ስለሆኑ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው። ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በምናየው መረጃ ላይ ሀያ ሰከንዶችን ከጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድ ነው ይገነዘብ እና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ትስስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል። ይሄ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጸመም ብለን ኮሜንት በምናደርግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ አርቲፊሻል ኢንተሊጀንሱ የሚረዳው ኢንተራክት እያደረገች ነው ይሄ ኮንቨርዜሽን እየፈጠረች ነው እዚህ ጉዳይ ላይ እሷም ያገባታል ወይም እሷም ተመችቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ ለእኔ ኔትወርኮች፣ እኔ ሎኬሽን አካባቢ ላይ ላሉ ሰዎችም ያንን ፖስት ያመጣል ማለት ነው። ፌስቡክ እና ሌሎችን ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨትና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል። ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካልን ደግሞ በጣም ሴንስቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሀሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው። መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደረጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃ ማየት ስለሚፈልግ ኮሚዩኒኬት ማድረግ ስለሚፈልግ፣ ምን ተፈጠረ ምን አለ የሚለውንም ማየት ስለሚፈልግ ወደ እነዚህ መድረኮች ይመጣል። ሶ አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ፣ የበለጠ እንዲባባስ ያደርጋል ማለት ነው። አይ ቲንክ ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያደርጉት በዚህ እይታን በሚያፕሮሞት በሚያደርገው አልጎሪትማቸው አማካኝነት ነው። ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሀውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማርና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋነኛ ፍርሃታቸው አሁን የሚታዩት ከፋፋይና ጽንፍ የያዙ ባህርያት ገና እየጀምሩ ሊሆን እንደሚችልና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሀሳብ ይጋራል ከሁለት ሺ አስራ አምስት አስራ ስድስት በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ እያለ በመጣባቸው ወቅቶች ከዛም በሁለት ሺህ ሀያ ከሀጫሉ ግድያ በኋላ ባየናቸው ግጭቶች ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውም ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረክ የተሳሳቱ መረጃዎች መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ሕይወት ላይ እያደረሱት ያሉት ጉዳት ከሚታሰበው በላይ መሆኑን ነው ባለሙያዎቹም ያስረዱት። ለምሳሌ ሀሰተኛ መረጃዎች የሰብአዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎለባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮህቦት እንደምትለውም በርካታ ሰዎች ለጭንቀትና ለተለያዩ የአይምሮ ጤና መታወኮች ይጋለጣሉ። ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ ሐሰተኛ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል፣ አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢው እርዳታ እና ተገቢ መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆኑ ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆን ይችላሉ። ሌሎችም ሰዎች ስለ ግጭቶቹ የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱት እርምጃ ብዙ ጊዜ የተሳሳተ ይሆናል። በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፒያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሀሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያ በሩሲያና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሀማስ መካከል እንደ አዲስ ባገረሸው ጦርነት መሀል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልቦለድ ለመለየት እንዲቸገሩ አድርጓቸዋል። ለእነዚህ ሀሰተኛ መረጃዎችና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ይሁኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦችና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ታመለክታለች። ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ ከላይ በሚያየው በአርዕስቱ፣ በምስሎቹ፣ በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደረግ በብዛት አይደሉም። ሌላ ሀገር የተፈጠሩ እውነቶችን ወይም ሶስትና አራት ዓመት ያለፋቸውን ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉ እና እነዛን መጠራጠር አለብን። የምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለው እና፣ አሁን ግን የምናየው ነገርን ማመን የለብንም ወደሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን። ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሀሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማል እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው። እንደ ትልቅ ችግር ግን የማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችንና ሀሰተኛ መረጃዎችን ይቆጣጠራሉ ብሎ መጠበቅ ስለማይቻል ዋናው ዋናው ችግር ያለው እነሱ ጋር ነው ብዬ ነው የማስበው። ሰው እነሱ መድረኮቹ አሉ። የጥላቻ መልእክቶቹን የሚቀርጹ እና የሚለጥፉ ሰዎች ወይም ትሬት አክተር የምንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለ፣ የሚያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው እና በእርግጥም አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል። የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ መንግስታት የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላተሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየ ነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው በተቃራኒው በግጭት ወቅት የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን የመደመር አንድን አስቀድማችሁ 202 251 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። ዝግጅታችን እንደቀጠለ ነው። ተከታዩ መሰናዳችን ወደ ዩናይትድ ስቴትስ እየገቡ ያሉ ስደተኞችን የሚረዱትን የህክምና ተማሪዎች የሚመለከት ይሆናል። በአሜሪካ ካሉ ትላልቅ ከተሞች አንዱ በሆነው በቺካጎ የሚገኙ የህክምና ተማሪዎች በከተማው እየጨመረ የመጣው የስደተኞች ቁጥር በድንገተኛ ህክምናው ላይ ያስከትለውን ጫና ለመቀነስ በትርፍ ጊዜያቸው ለስደተኞቹ መሠረታዊ የጤና ድጋፍ በማድረግ ላይ ይገኛሉ። ተማሪዎቹ በአንድ ቀን ከ300 እስከ 400 የሚደርሱ ስደተኞችን በማከም ላይ ናቸው። ዘገባው የአሶሽትድ ፕሬስ ነው። ኤደን ገረመው እንደሚከተለው ታቀርበዋለች። በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቅዳሜያቸውን ያሳልፋሉ። ሰራ እስኩዴሮ የህክምና ተማሪ ናት። ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራ እንገኛለን። ተማሪዎቹ በቅድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከሶስት እስከ አራት መቶ የሚደርሱ ሰዎችን እንደሚያክሙ ትገልጻለች። በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው። በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ። Not only that, there are other, other unfortunate situations that do happen. Violence, kidnapping. በጉዟቸው ላይ አፈና ቅሚያ፣ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡር አናት ላይ ተቀምጠው በአውቶቡስና ና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት። ስደተኞች በመሆናችን ድንገተኛ ሕክምና ወጭን መቋቋም አንችልም። ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሩበን ሳንቶስ እዚህ የበጎ ፍቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው። ከ የጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም የምናገኝ ይመስለኛል። ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰን ይላል። አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎዳዋል። ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል። አባቴ የፔሮ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ። ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አካል አንዱ ነው ትላለች። የሕክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው። እነዚህ የተማሪ ዶክተሮች ነርሶችና የሕክምና ረዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙላት ግንባር ቀደም ናቸው። ለአሶሺየትድ ፕሬስ ዘገባ ያደን ገረመው። እያዳመጣችሁ ያላችሁት በ19ና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቲቪ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ወይም በአሁኑ አጠራሩ ኤክስ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ተከተሉን፣ አስተያየታችሁን አጋሩን። አሁን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ፣ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ሊነኝ እስከ አራት ሰዓት አብራችሁኝ እንድታመሹ እጋብዛለሁ። አይ ዋ ቢ ዌር ዩ አር ማይክል ጃክሰን በልጅነቱ ካቀነቀናቸው ዜማዎች አንዱ ነው። ለረጅም ጊዜ የተለየውን ሰው ፍለጋ ላይ ነው። ያ ሰው ያለበት ቦታ ለመሄድና የባከነው ጊዜውን ለማካካስ የበለጠ ፍቅር ለመስጠት እንደሚፈልግ ይናገራል። አይ ዋና ቢ ዌር ዩ አር I wanna be where you are ማይክል ጃክሰን ነበር። የሙዚቃ ቃና ይቀጥላል። በእጆቼ የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ። ቆየት ካሉት የተሾመ ምትኩ ዜማዎች አንዱ ነው። Cheer up. ጋራ ስር ነው ቤትሽ። በተሾመ ምትኩ ነበር በመከታተል ላይ የምትገኙት። ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው እስከ አራት ሰዓት የማስተናግዳችሁ እንግዶሌ ነኝ። ሰሞኑን በአሜሪካ መገናኛ ብዙሀን ከፍተኛ ትኩረት ወዳገኘችው ቴይለር ስዊፍት እናልፋለን። ዘፋኟ ትራቪስ ኬልስ ከተባለ ታዋቂ የአሜሪካ እግር ኳስ ተጫዋች ጋር የፍቅር ግንኙነት በመጀመራቸው መገናኛ ብዙሀን በሄዱበት ሁሉ እየተከተሏቸው ነው። በትራቪስ ኬልስ ቡድን ጨዋታም ላይ የተገኘች ድጋፏን በመስጠት ላይ ነች። የምጋብዛችሁ ላቨር ብላ የሰየመችውን ከአራት ዓመታት በፊት የለቀቀችውን ዜማ ነው። Have I known you 20 seconds? 20 years Can I go? ቴይለር ስዊፍት ነበረች ላቨር ካለችው ዜማዋ ጋር ወዝ ወዝ ለማለት የተሠራ ሙዚቃ ነው ጀንግል ቡጊ በኩል እንደጋ ጀንግል ቡጊ ነበር፣ በኮሌን ደጋንግ ቀጥለን፣ የምንሰማው የቴድሮስ ታደሰን እቴ በገላጭ ቴዲን አመስግነን ወደ አንድ ወጣት ድምፃዊ አዲስ ዜማ እናልፋለን። ናታን ይባላል። በእናትሽ ብሎ ከወራት በፊት የለቀቀው ዜማ ሰው እንደው ብዙ ነው። ናታን ነበር በእናተሽ እያለ ከአዜማ ሙዚቃ ጋር አንዳንድ ነገሮች ጥላውን ገሰሰ የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። እንግዲ ወልደነኝ ሰላም። አንዳንድ ነገሮች ብዙ ያስገርሙኝ I'll be my brother አንዳንድ ቀን አለ፣ ከቀኖች ከፋፊ በማይረባ ምክንያት ስሜት ናስከፊ አንዳንድ ሰው አለ፣ በገታ ሚያበዛ በግኖቿ ታሎ መርዙ የሚነዛ

የተከበራቸው አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ንጉሥ ታምሬ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከተሳተፉት መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናገዳቸው ያመሸሁት አስማማየ ነው ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደናደሩ።